ከተመሰረተ 29 ዓመታትን ያስቆጠረው የኦሮሞ ጥናት ማህበር ስብሰባ በዓመት ሁለት ጊዜ የሚካሄድ ሲሆን የመንፈቅ ዓመቱ ኮንፈረንስ ሙኒክ ጀርመን ላይ በዚህ ዓመት ተካሂዶ ነበር። ዘመናዊና ጥንታዊ የአኗኗር ዘይቤዎች ላይ አጥኚዎች ያጠኑትን ጥናት የሚያቀርቡበት መድረክም ነው። ለዘመናት በሕዝቡ ላይ የሚደርሱትን ችግሮች ዘርፈ ብዙነት የጠቀሱ ምሁራን ጥናታዊ ጽሑፎቻቸውን አቅርበዋል። የቀዳማዊ ኃይለሥላሴ ዩኒቨርሲቲን ጨምሮ በተለያዩ የአፍሪካ ሀገራት፣ በአውሮፓ፣ በኤዥያ ደግሞ በጃፓን ያስተማሩት አሜሪካዊው ፕሮፌሰር ጆን ማርካኪስ በበኩላቸው የራሳቸውን ማብራሪያ አቅርበዋል። ፕሮፌሰሩ ኢትዮጵያን ጨምሮ የአፍሪካውን ቀንድ ሀገራት የተመለከቱ ሶስት መጻሕፍትን አሳትመዋል። የአካባቢውን ችግር አስመልክቶም ከተናገሩት ውስጥ የሚከተለው ይገኝበታል። ከምዕት ዓመቱ አጋማሽ ጀምሮ ማለትም ከ1950ዎቹ በኋላ የቅኝ ግዛት በተስፋፋበት ዘመን የአካባቢው ሀገሮች ለተለያዩ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች የተጋለጡ ናቸው። ስለዚህ በአፍሪካው ቀንድ ኦሮሞ ብቻ ሳይሆን ሌላውም ህብረተሰብ ነው በተፈጥሮና ሰው ሰራሽ ችግሮች የሚሰቃየው እያንዳንዱ ማለት በሚቻለው መልኩ በአካባቢው ያለው ማህበረሰብ የችግሮቹ ገፈት ቀማሽ ነው። አካባቢውን በመምራት ላይ ያሉ አካላት ጭምር ምክንያቱም በአፍሪካ ቀንድ አካባቢ አስተማማኝ የፖለቲካና የማህበራዊ ተቋማት ስላልተፈጠሩ ነው ብለዋል ፕሮፌሰሩ። ንግግራቸውን ቀጠሉ። እናም የአካባቢ ችግር ግጭትና ረሃብ ነው። በእርግጥ ከእነዚህ ውስጥ አንዱ ለሌላው መንስኤ ሊሆን ይችላል። የእምነት፣ የጎሳ፣ የብሔረሰብ፣ የክልል፣ የማንነት ጥያቄ፣ እነዚህ ስር የሰደዱ የችግሮች ሁሉ መንስኤ ናቸው። ስለዚህ አሁን ያለንበትን ሁኔታ ለማወቅ ቀደም ያለውን ታሪክ ወደ ምዕት ዓመት ወደ ኋላ ተጉዘን መመርመርና መመልከት ስለሚያሻን ነው የቀደመውን ጉዳይ ያነሳሁት። በፖለቲካ አቋማቸው ምክንያት በእስር ከርመው በቅርቡ የተለቀቁት አቶ በቀለ ገርባ ደግሞ ለዝግጅቱ የአመቱ የክብር እንግዳ ናቸው። እኚህ የአዲስ አበባ ዩኒቨርሲቲ ምሁር ደማቅ አከባበል ነበር የተደረገላቸው። እርሳቸውም ከአቀባበሉ በኋላ እንዲህ በማለት ተናግረው ነበር። እኔ ከእስር እስከምለቀቅ ላደረጋችሁት ከፍተኛ አስተዋጽኦ በጣሙን አመሰግናለሁ። እንደሰማሁት ብዙዎቻችሁ እጅግ የከፋ የአየር ጸባይ በነበረበት ወቅት ጭምር በውጭ ጉዳይ ሚኒስትር መስሪያ ቤት ፊት ለፊት ቆማችሁ እኔ ያለምንም ቅድመ ሁኔታ እንድፈታ ስትደክሙ ለነበራችሁ፣ በኢትዮጵያ እስር ቤት ለሚማቅቁት ሴቶችና ወጣት የኦሮሞ ልጆች እንዲሁም ቤተሰቤን በሀሳብና በገንዘብ ስትደግፉ ለነበራችሁ ሁሉ ምስጋናዬ የላቀ ነው ብለዋል። የኦሮሞ ሕዝብ በፖለቲካ ባህላዊና በኢኮኖሚ ተጽዕኖ ስር መኖሩን የጠቆሙት አቶ በቀለ ከዓመታት በፊት ከአንዱ የአዲስ አበባ ዩኒቨርሲቲ የተባረሩትን ከሶስት መቶ በላይ ወጣት ልጆችንም አስታውሰው ነበር በአረቡ ዓለም የተፈጠረው መነሳሳትም ያስፈራው የኢትዮጵያ መንግስት በሺዎች የሚቆጠሩ ተማሪዎችን በእስር ቤት ማጎሩን ተማሪዎችን የገደሉ ለፍርድ ያለመቅረባቸውን ከ800 በላይ የሚሆኑ የጉጂ ኦሮሞ ዩኒቨርሲቲ ተማሪዎችን የእስር ሁኔታውም አብራርተዋል ለዶቼቤሌ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ